የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ግዛቸው ሽፈራው ሥልጣናቸውን በፈቃዳቸው ሲለቁ አቶ በላይ ፈቃዱ ወንበራቸውን ተረክበዋል። በሁለቱ መካከል የአሰራር ዘዴ አለመጣጣም እንደነበረ የፓርቲው ብሔራዊ ምክር ቤት አፈጉባኤ ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል። የአንድነት ብሔራዊ ምክር ቤት አፈጉባኤ አቶ አበበ አካሉ እንዳስታወቁት የቀድሞው ሊቀመንበር አቶ ግዛቸው ሽፈራው ካቢኔያቸውን የበተኑት ባለፈው ሳምንት መጨረሻ ነበረ። ይህን ካደረጉ በኋላ በፓርቲው መተዳደሪያ ደንብ መሠረት ሊቀመንበርነታቸውን በገዛ ፈቃዳቸው እንደለቀቁ በጽሑፍ ለብሔራዊ ምክር ቤቱ አስታውቀዋል። ምክር ቤቱ በትናንትናው ዕለት ባካሄደው ስብሰባ ሶስት እጩዎችን አወዳድሮ አቶ በላይ ፈቃዱ በከፍተኛ ድምፅ እንደተመረጡ አቶ አበበ አካሉ ይናገራሉ። ይሁንና ከጥቂት ወራት በፊት ከአቶ ግዛቸዎች ፈራው ካቢኔ አባላት መካከል አምስት ሰዎች ስራቸውን ሲለቁ በፓርቲ ውስጥ ችግር እንዳለ የሚጠቁሙ ምልክቶች ታይተው እንደነበረ ለአቶ አበበ አነሳሁባቸው። በስራ ሂደት ውስጥ ያለመግባባቶች የግድ መኖር አለባቸው አልጋ ባልጋ የሆነም ትግልና ያለመግባባቶቹ አሉ። ይህንንም አምስት የብሔራዊ ምክርቤማ የስራ አስፈጻሚ ኮሚቴ አባላት እሳቸው የሰየሟቸው ካቢኔ በለቀቁበት ጊዜ የታየም ጉዳይ ስለሆነ ይህንን መሰወር አንችልም። የግድ ማንኛውም እንቅስቃሴ የሚደረግበት ሰዓት የሚፈጥሩ ያለመግባባቶች አሉ። ነገር ግን እጅግ በጣም ዲሞክራሲያዊ በሆነ መልኩ ያለመግባባቶቹን ፈቶ ወደ ሌላ እርምጃ መሄድ በጣም ትልቅ የሰለጠነ አካሄድ ነውና ይህንን ነው የተወሰደው እርምጃ። በዚህ ጊዜ ከስራቸው የለቀቁ የካቢኔ አባላት መካከል አንዱ በአሁኑ ጊዜ ፕሬዚዳንት የሆኑት አቶ በላይ ፈቃዱ ናቸው። እና በሁለቱ መካከል ብዙ አለመጣጣም ነበረ ማለት ነው። እንግዲህ ከቆዩበት ጊዜ አንጻር ስና ይሄ ብዙ አለመጣጣሙ የማይፈታና የከፋ እንትን ላይ ደረሰ አልነበረም። በጣም ቀላል ነበረ ነገር ግን በወቅቱ ከመያር ጋር የነበረው ውህደት ቢሳካ አንድነት ፓርቲን ወክሎ ለውህዱ ፓርቲ ፕሬዚደንት የሚሆነውን እጩ ለማቅረብ አቶ በላይም እጩ ሆኖ ነበር የቀረበው እኛ እርግዛቸውን በፓርቲው የፓርቲውም የወቅቱ ፕሬዚደንት ስለነበሩ እነኝን እያካሄድን እያለ ነው በመሃሉ የተደናቀፈው ውህደቱና። እና ምንድን ነው ዋናው በሁለቱ መካከል ያለው አለመግባባት ምን ነበረ? ይህንን ያክል የጠለቀ ያለመግባባት አይደለም ያለው ነገር ግን በደፈናው ከውህደቱ አለመሳካት በኋላ ከኢንጂነር ካቢኔ ጋር መቀጠል እንደማይችሉ እነዚህ አምስት ሰዎች ለብሔራዊ ምክር ቤቱም በግልባጭ አሳውቀው ለኢንጂነሩም አሳውቀው በእኛ ቦታ ሌላ ካቢኔህን አስተካክልና ተካ የሚል ነገር ነው። ይሄ ደግሞ የብሔራዊ ምክር ቤቱም የፓርቲያችን ደንብም ስለሚፈቅድ እነሱ በገዛ ፍቃዳቸው በካቢኔ ውስጥ መቀጠል ስላልፈለጉና ከውደቱም በኋላ ያለው እንቅስቃሴ በጣም የተዳከመ ስለነበረ ከዚህ እንቅስቃሴ ተነስተው ነው እንጂ ይህን ያህል የከፋና የጠነከረ አለመግባባት ተፈጥሮ አይደለም በሁለቱ መካከል። ጥቅምት 9 ቀን 2007 ዓ ም የሥልጣን ርክክቡ እንደሚከናወን የገለጹት አቶ አበበ ፓርቲያቸው በአዲሱ የካቢኔ አመራር ለ2007 አጠቃላይ ሀገራዊ ምርጫ በብርቱ እንደሚሠራ ተናግረዋል። አቶ አበበ እንደተናገሩት ከሆነ ከዚህ ቀደም ከፓርቲዎች ጋር ውህደት ለመፈጸም የተደረገው ጥረት ከፍተኛ ጉልበትና ሰፊ ጊዜ ያባካል ነበረ። ወደፊት ግን ባሉት ወራት የአንድነት ለዲሞክራሲና ለፍትህ ፓርቲ ዋናው ትኩረት በሀገሪቱ ይካሄዳል ተብሎ በሚጠበቀው አምስተኛው አገር አቀፍ ምርጫ ላይ ይሆናል። አዲሱ ተመራጭ አቶ በላይ ፈቃዱ አንድነትን ከኋላ ሆነው ብዙ ያገለገሉ እንደሆኑ አቶ አበበ ይናገራሉ። ስማቸው ግን በመገናኛ ብዙሃንም ሆነ በብዙ ሰዎች ዘንድ ሲነሳ አይሰማም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ